ዶክተር ፍቅሩ ማሩ ኢትዮጵያ ውስጥ አዲስ የልብ ሕክምና ሆስፒታል ከፍተው በሀገሪቱ ውስጥ ቀድሞ የማይሰራ ወይም ህሙማን ወደ ውጪ ለመሄድ የሚገደዱባቸውን የቀዶ ሕክምና አገልግሎቶች ሲሰጡ ቆይተዋል። የስዊድን መገናኛ ብዙሃን ይዘዋቸው እየወጡ ባሉ ዘገባዎቻቸው ታዲያ ስለ ዶክተር ፍቅሩ ማሩ ሲጽፉ ሰንብተዋል። ዶክተር ፍቅሩ ማሩ ከሁለት ዓመታት በላይ ለሆነ ጊዜ የሚገኙት እስር ላይ መሆናቸው ነው የመገናኛ ብዙሃኑ ትኩረት። የልብ ቀዶ ሕክምና ስፔሻሊስቱ ዶክተር ፍቅሩ በቁጥጥር ስር የዋሉት በሙስና ከተጠረጠሩ የገቢዎች ሚኒስቴርና የጉምሩክ ባለሥልጣናት ጋር ነው። ይሁን እንጂ የዶክተር ፍቅሩ ጉዳይ ቀደም ሲል ተነስቶ እንደ አስተዳደራዊ ጉዳይ ታይቶ የነበረ መሆኑን ስዊድን ውስጥ የሚገኙ የሥራ ባልደረባቸውና የልብ ሐኪም ዶክተር አኒካስ ማርስ ነግረውኛል። ለዚህ ሆስፒታል ለረዥም ጊዜ የሕክምና አቅርቦቶችን ስናስገባ አብረን ስንሰራ ቆይተናል። አንድ ጊዜ ታዲያ ከሕክምና መገልገያዎቹ መካከል አንዳንዶቹ ሊያዙ ይገባቸው የነበሩ የምርት ሀገርን የመሳሰሉ መረጃዎችን የያዙ የምስክር ወረቀቶች አብረዋቸው አልነበሩም እና ታዲያ ያኔ አንዳንድ አስተዳዳራዊ የሚባሉ ጥያቄዎች ተነስተው ነበር። ይህ ታዲያ ለተወሰነ ጊዜ ችግር ሆኖ ቆይቶ ነበር። ይህ የሆነው ዶክተር ፍቅሩ ከመያዛቸው ወደ ሶስት ዓመት ለሚሆን ጊዜ ቀድሞ ነበር። ይሁን እንጂ ከጠፉት ወረቀቶች ጋር ተያይዞ የተነሳ ጉዳይ ችግር ፈጥሮ የነበረ ቢሆንም ጉዳዩ ፍርድ ቤት የሚያዳርስ አይደለም። አስተዳዳራዊ ነው ተብሎ በመወሰኑ ወዲያው ነበር የተዘጋው። ዶክተር አኒካስ ማርስን ያነጋገርኳቸው ጊዜ ፈረንሳይ ነበር የሚገኙት። እንደ ሙያም እንደ ሥራ ባልደረባም እርሳቸው ይህንን ያህል ነገሩን በችሎት ፊት የክሱ ጭብጥ ምንድን ነው? እርሳቸው ስለ ክሱ ምን አሉ? ጠበቃቸው የነገሩኝን ላካፈል። የህክምና እቃዎች አስገብተው ከእሱ ጋር በተያያዘ ቀረበባቸው ክስ ነበርና ያ ክስ እንዲቋረጥ ተደርጓል። ከዚህ ቀደም የቀረበባቸው ክስ እሱ ክስ የተቋረጠው ክስ ከመንግስት ባለስልጣኖች ጋራ በጥቅም ግንኙነት ስለነበራቸው ነው ተብሎ የመንግስት ስራን በማያመች መንገድ መምራት በሚል የሙስና ወንጀል ነው የተከሰሱት። እና እሳቸው በዚህ ጉዳይ ላይ ተጠይቀው ምንድን ነው የሰጡት መልስ ለፍርድ ቤቱ? እሳቸው ወንጀሉን አልፈጸምኩም። ብለው ክደውን የተከራከሩት እርስዎ እንደ ጠበቃ የእምነት ክህደት ቃል በተሰጠበት ጊዜ ነበሩ ችሎቱ ላይ? አዎ፣ አሁን ነበርኩ። ከዶክተር ፍቅሩ ማሩ ጠበቆች አንደኛው አቶ አበበሸቱ ናቸው። ለመሆኑ ጉዳዩና ክርክሩ ዛሬ ያለበት ሁኔታ ምን ይመስላል? የተነሱት ጭብጦችና መከራከሪያዎቹስ የት አደረሱ? አቶ አበበ ይመልሳሉ። መደበኛ ክስ ከተመሰረተ አሁን ሁለት ዓመት ሆኖታል። ክርክሩ አሁን ያለበት ደረጃ የአቃቤ ሕግ ማስረጃ የሰነድም የሰውም ማስረጃ የካቲት ሰላሳ እና መጋቢት አንድ ሁለት ሺህ ሰባት ዓመተ ምህረት የአቃቤ ማስረጃ ተጠቃሎ ሰምቶ አውቅቷል። ከዛ በኋላ ያለው እንግዲህ ዶክተር ፍቅሩ ከሌሎች ሀያ አራት ተከሳሾች ጋር በመዝገብ ቁጥር አስራ አራት አስራ ሶስት ሀምሳ ሁለት በሚባል የወንጀል መዝገብ ከሀያ አራት ተከሳሾች ጋራ በጠቅላላው ዘጠና ዘጠኝ ክሶች በቀረቡበት ክስ ውስጥ እርሳቸውን የሚመለከተው አስርተኛ ክስ ብቻ አብሮ ክሱ ቀርቦ ስለነበረ የእሳቸው ማስረጃ ተሰምቶ የጠቃለለ ቢሆንም ብይን ለመስጠት በተለያየ ምክንያት ባለመቻሉ ነው። እስካሁን በፍርድ ቤቱ ነጥሎ ብይን የሚሰጥበት ሁኔታ መኖር አለበት ብለን እኛ በተደጋጋሚ አመልክተናል። ለነገሩ ጠበቆች እኔ ብቻ ሳልሆን በቡድን ነው የምንሰራው። የሀገር ውስጥ ጠበቆች አሏቸው። እንደዚሁም ኢንተርናሽናል ጠበቆችም አሏቸው። አለማቀ የሀገር ውስጥ ጠበቆች እንደ ቲም ነው የምንሰራው። ሶ ለፍርድ ቤቱ እኛ ቀደም ብሎም ምስክር ከመሰማቱ በፊት እስኬጁል እንኳን ቀጠሮ እንኳን ሳይኖረው ረጅም ጊዜ ወስዶ ስለነበረ በኢትዮጵያ ሕገ መንግሥት መሰረት አንድ ሰው በተፋጠነ ጊዜ ውስጥ ፍትሄ ማግኘት መብት ስላለው ይሄን መብት እየጣሰ ነው። ስለሆነም ሂደቱ እየተጓተተ በመሆኑ ምክንያት ዝርዝር ምክንያቶች አቅርበን ክሱ እንዲቋረጥ አለበለዚያ በተቻለ ስፒድ አፕ አድርጎ ፍርድ ቤቱ አፋጥነው ጉዳዩን እንዲያየው በዋናነት ደግሞ ከሌሎቹ ተከሳሾች ጋር ክሱ አንድ ላይ አንድ ክስ ከማይገናኙ ሌሎች ዘጠና ስምንት ክሶች ጋራ አብሮ መቅረቡ ለመጓተቱ ምክንያት ስለሆነ ክሱ ሊነጠል ይገባል ብለን አቅርበን ነበር። ፍርድ ቤቱ በዚህም ላይ ያው ብይን አልሰጠበትም። ኤኒዌይ አንዱ ምክንያት ይሄ ሆነው፣ ሌላኛው ክሱ ከተጀመረ በኋላ የጉምሩክ አዋጅ ተሻሽሎ አዲስ የጉምሩክ አዋጅ ወጥቶ ስለነበር ስምንት አምሳ ዘጠኝ ሁለት ሺህ ስድስት የሚባል አዋጅ ከእሱ ጋር በተያያዘ አቤታ አቅርበን ምክንያቱም አዲሱ ሕግ ይጠቅማቸዋል ብለን ባሰብንባቸው እንትኖች አቅርበን ነበር እና የአዲሱን ህግ ተፈጻሚነት ከእሱ ጋር በተያያዘ ለፌዴሬሽን ምክር ቤት የህገ መንግስት ጉዳይ ያስነሳል በሚል ፍርድ ቤቱ ለአጣሪ ጉባኤ ልኮት አጣሪ ጉባኤው ለተወሰነ ጊዜ ሲያየው ቆይቶ የህገ መንግስት ጥያቄ አያስነሳም ብሎ መለሰው። ከዚህ በኋላ አሁን ለጥቅምት ዘጠኝ ፍርድ ቤቱ ጉዳዩን ለማየት ለጥቅምት ዘጠኝ ሁለት ሺህ ስምንት ዓመተ ምረት ቀጠሮ ይዟል። በነገራችን ላይ በህገ መንግስቱ ላይ የተጠቀሰው አዲስ ህግ እንደዚህ የሚለወጥ ከሆነ እና የሚወጣው አዲሱ ህግ ተጠያቂውን ወይም ክስ የተመሰረተበትን ሰው የሚጠቅም ሆኖ ከተገኘ በዚህኛው በአዲሱ ህግ ነው የሚታየው የሚል አንቀጽ ያለ ይመስለኛል ህገ መንግስቱ ውስጥ። ልክ ኖት ልክ ኖት በኢፌድሪ ህገ መንግስት አንቀጽ ሀያ ሁለት ላይ መቅድሚያ በማናቸውም ሁኔታ የወንጀል ህግ ወደኋላ ተወደኋላ አይሰራም እንደማይሰራ ይደነግጋል። በመርህ ደረጃ ነገር ግን ተከሳሽ የሚጠቅም በሆነ ጊዜ ግን ህጉ ወደ ኋላ ተመልሶ ይሰራል። እንዲሁም በተሻሻለ ወንጀለኛ መቅጫ ህጋችንም ላይ በአንቀጽ አምስት ንዑስ ቁጥር ሶስት ላይ እንዲሁ ተከሳሹ የሚጠቅመው ከሆነ ተፈጻሚ እንደሚሆን ይደነግጋል። አዲሱ የጉምሩክ አዋጅ ስምንት ሃምሳ ዘጠኝ ሁለት ሺ ስድስት ዓመተ ምህረት የወጣ አዋጅ ተከሳሹን በሚጠቅሙ ጊዜ ተፈጻሚነት አለው። እሱም መሰረት አድርገን ነው እኛ የሚያቀረብ ነው። ይሄ ጉዳይ ግን ለፌዴሬሽን ምክር ቤት ምንድነው በዚህ ህግ ላይ አንቀጽ መቶ ሰማንያ ሁለት ላይ የተጀመሩ ጉዳዮች በሌሎች ህጎች የተመለከተው እንደተጠበቀ ሆኖ ቀደም ብለው የተጀመሩ ጉዳዮች በተጀመሩበት በዚያው በቀደመው ህግ መሰረት ይዳኛሉ የሚል ድንጋጌ ስለነበረው ይሄ ድንጋጌ ከህገ መንግስቱ ጋር አዲሱ ህገ ምክንያቱም በህገ መንግስቱ የሚጠቅም በሚሆንበት ጊዜ ተፈጻሚነት አለው የሚለውን የህገ መንግስቱን ድንጋጌ ይጋጫል። ስለሆነም ትርጉም ያስፈልገዋል ተብሎ ነበር። ወደ ፌዴሬሽን ወደ አጣሪ ጉባኤ ተላከው። ከአጣሪ ጉባኤ ግን የህገ መንግስት ጥያቄ ትርጉም የሚያስነሳ አይደለም ብሎ መልሶታል። እኛም ለነገሩ በኔ እምነት፣ ፐርሰናሊ፣ በኔ እምነት ህጉ ሴቪንግ ክሎዝ አለው በሌሎች ህጎች ዘነጎት እንደጠበቀ ሆኖ ስለሚል ህገ መንግስቱ የሁሉም ህግ የበላይ ህግ ነው። ስለዚህ አንዱ የህጎች ሁሉ ምንጭ የሆነው ህግ ህገ መንግስቱ ነው። እሱን ኢሮድ አያረግም ሲጀመር መ አይሸረሽረውም። ሁለት፣ አሽ ስለዚህ፣ በዛ አግባብ ነው። ከዛ በኋላ ወደ ፍርድ ቤት ተመልሷል ጉዳዩ። ፍርድ ቤቱም ለጥቅምት ዘጠኝ ቀጠሮ ይዟል። በነገራችን ላይ አቶ አበበ እንደነገሩኝ ማስረጃዎች ከተሰሙና ብይን መጠበቅ ከጀመራችሁ ሰባት ወር ሆነ። አዎ ልክ ነው። ጥቅምት ዘጠኝ ከፊታችን አለ። ጥቅምት ዘጠኝስ የምትጠብቁት ነገር አለ ወይ? ከፍርድ ቤቱ ይገኛል እንግዲህ ምንድ አዎ አዎ ምንጠብቀዋል ምንድነው ቀደም ብሎ የካቲት ሰላሳና መጋቢት አንድ የአቃቤ ማስረጃ ተሰምቶ ከተጠቃለለ በኋላ ፍርድ ቤቱ ብይን እንዲሰጥበት አመልክተናል። ፍርድ ቤቱ ብይን ለመስጠት ከሌሎች ክሶች አንጻር ለብቻው ብይን ሊሰጥበት ይገባል አይገባም የሚለውን ጉዳይ ብይን እንሰጥበታለን በሚል ሲያየው ከቆየ በኋላ በመካከሉ የአዲሱ ሕግ መውጣትን መሰረት ተደርጎ ሞሽን ሲቀርብ ጉዳዩ ወደ አጣሪ ጉባኤ ከተላከበት ጊዜ ጀምሮ አጣሪ ጉባኤው ማቋቋሚያ አዋጅ መሰረት ፍርድ ቤት የሚታዩት ክሶች ፔንድ ስለሚያደርጉ ባለበት ስለሚቆዩ በዛ ምክንያት ከሶስት ወር ያነሰ ጊዜ ተቋርጦ ቆይቶ ነበር የክሱ መሰማት ውጤቱን እስኪመጣ ድረስ ተቋርጦ ቆይቶ ባለበት ሁኔታ እስቲ ምናልባት ወደ ዝርዝር የማያስገባን ከሆነና እንደው የተንዛዛ ነገር ካልሆነ በስተቀር ይሄ የጉምሩክ ህግ ያሉኝ ስምንት ሀምሳ ዘጠኝ ዝባር ሁለት ሺህ ስድስት ምንድን ነው የሚለው? በምን ሁኔታ ነው ተከሳሹን ሊጠቅማቸው ይችላል ብለው የሚያምኑት እርሱ ጠቅለል አድርገው ሊነግሩኝ የሚችሉት አንድ ወይም ሁለት ነጥብ ይኖራል? ይኖራል። ይኖራል። እንግዲህ በዶክተር ፍቅሩ ቀደም ብሎ ክሱ አላግባብ ተነሳ ተብሎ ነው የተከሰሱት እና አላግባብ ተነሳ የተባለው ክስ ቀደም ብሎ የኮንትሮባንድ ወንጀል የሚባል ነው። እሱን የሚመለከተው ድንጋጌ በአዲሱ ህግ ለውጥ አለው፣ ተለውጧል። የተለወጠው ህግ ደግሞ ወንጀል መሆኑን አስተዳደራዊ አድርጎታል። እሳቸው የሚመለከተው የክስ ኮንተንቱ አስተዳደራዊ እንዲሆን አድርጎታል አዲሱ ሕግና ከሱ ጋር ስለዚህ እናንተ የወንጀል ክሱ የሚያቀርብ ነው፣ ወንጀልነቱ ቀሪ ሆኗል። የአዲሱ ሕግ መሰረት ቀሪ ሆኗል ነው እንደው በጥቅል ለመናገር፣ ስለዚህ ክሱ ውድቅ ሊደረግ ይገባዋል። ባይናችሁ? አዎ ክሱ ውድቅ ሊደረግ ይገባዋል ነው ፍርድ ቤቱም የኛ ብቻ ሳይሆን የሌሎችም በዚሁ አግባብ የቀረቡ ሞሽኖች ነበሩ፣ ጥያቄዎች ነበሩ። በዛ መሰረት ፍርድ ቤቱ አዲሱ ሕግ የሚጠቅም ስለመሆኑ ብይን ሰጥቶበት ነገር ግን አዲሱን ህግ ተፈጻሚነት በተመለከተ አዲሱ ህግ ላይ ያለው ድንጋጌ ህገ መንግስቱ ጋር የሚጋጭ ስለሚመስል ይሄ ትርጉም ያስፈልገዋል በሚል ነው ወደ አጣሪ ጉባኤ የላከው። እርስዎ የህግ ጠበቃን በመሆኑ ልምዱም ያሉት በመሆኑ በክርክሮቹም ላይ የተገኙ በመሆኑ እና የአቃቤ ህግንም ክርክር የሰሙ በመሆኑ ብይኑ ምን ይሆናል ብለው ነው የሚጠብቁት? ምንድን ነው አሁን ከዳኞች የሚጠብቁት እርስዎ አስቸጋሪ ጥያቄ ነው እንግዲህ። የቀረበውን የሰነድ እና የሰው ማስረጃ እኔ አይቻለሁ። ዝርዝር ውስጥ መግባት አልፈልግም። በቀረበው የሰነድና የሰው ማስረጃ እኔ እንዳየሁት ከሆነ ተከሳሹ አሁን በቀረበባቸው ክስ ጥፋተኛ የሚያስፈላቸው ነው ብዬ አላምንም። ስለዚህ ፍርድ ቤቱ እኔ ኤክስፔክት ማድረገው ፍርድ ቤቱ በነጻ አሰናብታቸዋል ብዬ ኤክስፔክት አደርጋለሁ። ግን ዞሮ ዞሮ እንዳልኩ ይሄ የእኔ ኤክስፔክቴሽን ነው። ነገር ግን ፍርድ ቤት ነው በዚህ ጉዳይ ላይ የመጨረሻ እንትን ያለው ፍርድ ቤት ነው። ፕሮፌሰር ላርስ ዊክላንድ ስዊድን ውስጥ የሚገኝ አንድ ሆስፒታል ሜዲካል ዳይሬክተር የዩኒቨርሲቲ መምህርም ናቸው። ከዶክተር ፍቅሩ ጋር አብረው ሰርተዋል። በክሱ ላይ ስለተጠቀሱት የሕክምና መገልገያዎች እና ስለ አገኛኘታቸውም አውቃለሁ የሚሉትን ነግረውኛል። ሁለቱ የልብ ሐኪሞች መጀመሪያ የተገናኙት አዲስ አበባ ነበር የዛሬ ሰባትና ስምንት ዓመት። እናም የዶክተር ፍቅሩና የፕሮፌሰር ላርስ ግንኙነት ላቅ ወዳለቁም ነገር ዘለቀ። ከዚያ በኋላ አዲስ አበባ ውስጥ የልብ ቀዶ ህክምና ሆስፒታል ለመክፈት ወሰንን። እኔም ወደ ሀገር ከተመለስኩ በኋላ የስዊድን ባለሙያዎችን ቡድን አስተባበርኩና ከግማሽ ዓመት በኋላ አዲስ አበባ ገባን። እናም የልብ ቀዶ ህክምና መስራት ጀመርን። ከስዊድን ብዙ መሳሪያ ይዘን ነበር ወደ ኢትዮጵያ የገባ ነው። ያኔ ታዲያ ዶክተር ፍቅሩ የልብ ህክምናውን ሆስፒታል ስራ አስጀምረው ነበር። ወላይ ሶ ወናይ አይ ወስ ዴር ዘ ፈርስት ታይም አይ ሶ ኤ ሎት ኦፍ ፔሽንት ሁ ዳይድ ለመጀመሪያ ጊዜ ወደዚያ እንደሄድኩ ብዙ የልብ ቀዶ ህክምና የሚያስፈልጋቸው የልብ ህሙማን ሲሞቱ አይቻለሁ። ለዚህ ነው ህክምና የሚያስፈልጋቸውን ወጣቶች ለማከም ወደዚያ ለመሄድ የወሰንኩት። ምክንያቱም እኔ የልብ ቀዶ ሐኪም ነኝ። ፕሮፌሰር ዊክላንድ ላርስ አዲስ የልብ ህክምና ሆስፒታል ሲቋቋም ድጋፍ ከሰጡ በሙያቸውም እንደ ግብረ ሰናይ ግለሰብም ለጥንካሬው አስተዋጽኦ ካደረጉ ሰዎች አንዱ ናቸው። የስ አዎ፣ ለመጀመሪያ ጊዜ ስንነሳ ተሳተፊያለሁ፣ የሕክምና ማሽኖቹን ስንረዳ፣ በመሳሰሉት አዎ። ከተለያዩ የስዊድን ሆስፒታሎች አሮጌ መሳሪያዎችን ለማግኘት አስተባብሬያለሁ። ዶክተር ፍቅሩ ከታሰሩ በኋላ ፕሮፌሰር ላርስ ወደ ኢትዮጵያ አልተመለሱም። ዶክተር ፍቅሩ ስላሉበት ሁኔታና ስለ ተፈጠረው ሁሉ ያውቁ እንደሆነ ጠየኳቸው። Yeah, አውቃለሁ ስለ ቦርሳዎቹ ስዊድን ውስጥ አገልግሎት ላይ እየዋሉ በልብ ቀዶ ሕክምና ወቅት ለመሳሪያ የምንጠቅምባቸው ቢልቃጦች ወይም ቲዩቦች ናቸው። እኔ በነጻ ያገኘኋቸው ከዩኒቨርሲቲ ሆስፒታሉ የተሰጡኝ ቲዩቦች ናቸው። ወደ ሆስፒታሉና ወደ ዶክተር ፍቅሩ ጤና ደግሞ መለስ ብለን ጥቂት እንመልከት። የአዲስ የልብ ሕክምና ሆስፒታል ምክትል ዋና ዳይሬክተር አቶ ሙላቱ ሲሳይን አግኝቻለሁ። በቅድሚያ እስኪ ዶክተር ማሩ ስላሉበትና ስለ ጤናቸው ይንገሩኝ። የጤናቸው ሁኔታ እንግዲህ በክትትል ላይ ያንን ፍቃድ አግኝተው ክትትል እንደሚያደርጉ አውቃለሁኝ። ከዚህ በላይ ብዙ መረጃ የለኝም፣ ግን ያሉበት ሁኔታ ጥሩ ነው ብሎ ለመናገር ያስቸግራል። የሕጉ ሁኔታ ስ እንዴት እየሄደ ነው? እርስዎ በቅርብ ይከታተላሉ። ከዚህ ከሆስፒታልም ጋር በአመራር ደረጃ ያሉ ሰው ስለሆኑ ከአንዴም ሁለት ጊዜ በፍርድ ሂደታቸው ላይ ተገኝቼ የፍርዱንም ሂደት ለማየት ሞክሬ ነበር። ከቀጠሮ ቀጠሮ ነው የሁለት ሶስት ቀጠሯቸው የነበረው የተሰጠ ብይን የለም። ይቀርባሉ ቀጠሮ ነው የነበረው ያየሁት ሁኔታ እና እሳቸው ጉዳዩ ተለይቶ እንዲታይላቸው አቤቱታ ሲያቀርቡ እሰምቻለሁ። ምን ማለታቸው? እነ ተብለው ነው የተከሰሱት እና አዎ በሌሎች መዝገብ እነሱ ጋር እነ ተብሎ መከሰስ የለብኝም፣ በዛም መታየት የለበትም። እኔ ጉዳይም ከታየ ለብቻ መታየት አለበት ብሎ አቤቱታ ሲያቀርቡ፣ ሰምቻለሁ። በቀረበ እዛ በነበርኩበት ከቡድን ክሱ የእኔ ጉዳይ መውጣት አለበት ነው የሚሉት አ አይመሳሰልም። ስለዚህ ከቡድን ክሱ ለብቻዬ ተነጥሎ መውጣት አለበት እንደዚህ ውስጥ አግኝተዋቸው ያውቃሉ? ከታሰሩ በኋላ ዶክተር ፍቅሩን አንድ ቀን አግኝቻቸዋለሁኝ። እኔም ድሮ በአንድ ቦርድ አባል ሆነን ሰርተናል። የነበራቸው ኢነርጂ እየነበራቸው ሀይል ብቻ ኤሊትልቢት ስትሮንግ ናቸው፣ በጥሩ ሁኔታ ላይ ናቸው። ግን ከዛ ቀንሰዋል። ሊ ጉዳት ይታየኛል። ግን መቼም እዛና ውጭ ያለን ሰው አንድ አድርጎ ማየት ከባድ ነው። እንደውም ስትሮንግ ነው ብሎ ማለት ይቻላል። ያንን አለበት ሁኔታ የተገናኛችሁ ጊዜ ምን ተባባላችሁ? ምን አልወጡም። ተስፋ ያደርጋሉ እንደሚወጡ። ብዙ ያወራ ነው ስለ ስራው ነው ከስራው ጋር በተገናኘ ነገሮች በሱራው ዙሪያ ያሉትን ነው እንጂ በእንደዚህ አይነት ነገሮች ላይ ካልተወያየንም በስለ ህጉብ ዙሪያ በስርአቱ ዙሪያ እንደው እርስዎ አስተዳዳሪም ስለሆኑ ማለት ዳይሬክተርም ስለሆኑ የሆስፒታሉ ቀርቦባቸዋል በተባሉ ከተባሉ ክሶች ጋር በተያያዘ የሚያውቁት ነገር አለ እንዴ? እርስዎ ኦፊሻሊ የተከሰሱባቸውን ጉዳዮች አናቅም፣ ግን እዚህ አካባቢ ኢንፎርማሊ ዲስከስ እናደርጋለን። በምናደርግበት ጊዜ ግን ጀስት ይዘው ሲገቡ ተገኙ የተባሉት እቃዎች ኤኒባዲ ይዟቸው የሚገባዎች እንደሆኑ ነው የማውቀው። ግላቦች ናቸው። የኦፕን ቸስት ሰርጀሪዎች ሲሰሩ ደረት ተከፍቶ የልብ ቀዶ ጥገና ሲደረግ የሚገለገሉባቸው የእጅ ግላቦች ናቸው። ጓንቶች፣ የእጅ ጓንቶች ናቸው። ከእነሱ ጋር ስሪንጆች አሏቸው። ለዛው የተለያየ መድኃኒት መስጫም እና እንዲህ አይነት ሴቶች ናቸው። እኔ ከዚህም አዲስ ልብ ህክምና ከመግባቴ በፊት ላለፉት አምስትና ስድስት አመታት በህክምና ዙሪያ ነው ያሉትንም ህጎች አውቃቸዋለሁ። ብዙ የህክምና ዕቃዎች እና መድኃኒቶች ከቀረጥ አልባ በሚባል ደረጃ የሚገቡ ናቸው። ቀረጣቸውም ይህን ያህል የሚነካ አይደለም። ስለዚህ ከጉሙሩክ ባለስልጣኖች ወይም ሰራተኞች ጋር ግንኙነት ሊያስፈጠር የሚችል ሁኔታ የለውም። መድኃኒት ከቀረጥ ነጻ የሚገባ ቁሳቁስ ነው። የህክምና ዕቃ አምስት ፐርሰንት ነው ታክሱ እና ያን ያህል ለዛ ግንኙነት የሚያበቃ የታክስ ሬትም የለውም። እና እኔ እንዴት አንድ አልገባኝም። የተባሉትን ዕቃዎች በእርዳታ ያሰባሰብኩት እኔ ነኝ ወዳሉኝ ወደ ፕሮፌሰር ላርስ ወደ ስዊድን ደወልኩኝ። ለመሆኑ የተያያዙትን የሕክምና መገልገያዎች ዋጋ ያስታውሱ ከሆነ ምን ያህል ይሆናል አልኳቸው። አነስተኛ ዋጋ ያላቸው ናቸው። እኛ እኮ ወጣም ወረደ የምንጥላቸው ናቸው። ክሱ እንዲሰረዝ ዶክተር ፍቅሩን በነጻ እንዲለቀቁ የጎተጎቱ ካሉ ወገኖች መካከል ቀደም ሲል ያነሳኋቸው ዶክተር አኒካስ ማርስ ለምን እንዲህ ብለው እንደሚጠይቁ ነግረውኛል። ኢን ፈርስት ሂ ኢዝ ቻርጅድ ዊዝ ዋን ኦፍ ዲስ 92 ቻርጀስ ዲስ በመጀመሪያ ደረጃ ከዘጠና ሁለቱ ክሶች እርሳቸው የተከሰሱት በአንዱ ብቻ ነው። እርሱም ቢሆን አስተዳዳራዊ ጉዳይ ነው ተብሎ ከመያዛቸው ከሶስት ዓመት በፊት የተዘጋ ነው። በአጋጣሚ ሆኖ እነዚያን ርካሽ የሆኑ እቃዎች ይዘው ሲገቡ፣ በነገራችን ላይ ክፍት የልብ ቀዶ ሕክምና የምንሰራ ሁላችንም የምናደርገው ነው። ሰነድ ተረሳ፣ ዕቃውም ተወረሰ እንጂ ስዊድን ይዘውት አልተመለሱም። ጉቦ ሰጡ ተብለው ቢከሰሱም ያንን ማረጋገጥ የሚችል ማስረጃ የለም። ዶክተር ስማርስ በተጨማሪም ዶክተር ፍቅሩን በደንብ እንደሚያውቋቸው ነው የሚናገሩት። በጭብጥ ደረጃ ካሉት ነጥቦቻቸው በተጨማሪ የዶክተር ፍቅሩን የራሳቸውን ተክለሰብዕናም እንዲህ ሲሉ ነው ያጫወቱኝ። ዶክተር ፍቅሩን የምናውቅ ሰዎች መደለያ የሚባል ነገር ምንም አይነት ይሁን አጥብቀው የሚጠሉ ሰው እንደሆኑ እናውቃለን። ኢትዮጵያ ውስጥ ጉቦ ሰጥቶ አንድ ነገር ለማሰራት ወይም ለመደለል የሚደረጉ ጥረቶች ሊኖሩ ይችላሉ። ለዶክተር ፍቅሩ ግን እንዲህ አይነት ምግባር የህይወታቸው መመሪያ ወይም እምነት አይደለም። እርሳቸው ይህንን ሆስፒታል ለኢትዮጵያውያን አገልግሎት መስጠት በሚችልበት ሁኔታ ለማሟላት እየጣሩ የነበሩ ሰው ናቸው። በአዲስ የልብ ህክምና ሆስፒታል ውስጥ የዶክተር ፍቅሩን በአካል መኖር አስፈላጊነት ፕሮፌሰር ላርስ አበርትተው ነው የሚናገሩት ስ የእርሳቸው መኖር በጣም አስፈላጊ ነው። ለምሳሌ እኛ ቡድናችን ከእንግዲህ ወደዚያ ልንሄድ አንችልም። የመጨረሻውን ቀዶ ሕክምናችን እያደረግነው በየካቲት ሁለት ሺ አምስት ዓመተ ምህረት ነው። ያለ ዶክተር ፍቅሩ ማሩ ያንን ስራ መስራት የሚቻል ነገር አይደለም። ያለ እርሳቸው እኔም አልሄድም፣ ማንም አይሄድም። የእርሳቸው መኖር ለአዲስ የልብ ሕክምና ሆስፒታል እጅግ አስፈላጊ ነገር ነው። ባላቸው የልብ ቀዶ ሕክምና የሙያ አይነት ኢትዮጵያ ውስጥ ያሉ ብቸኛ ባለሙያ ናቸው በሚባሉት በዶክተር ፍቅሩ ማሩ ጉዳይ የግል ሆስፒታሎች ማኅበር ለሥነ ምግባርና ጸረ ሙስና ኮሚሽን ደብዳቤ ጽፏል። ደብዳቤውን ለጠቅላይ ሚኒስትር ጽሕፈት ቤት፣ ለውጭ ጉዳይ፣ ለፍትሕ፣ ለጤና ጥበቃ ሚኒስቴር መሥሪያ ቤቶችና ለዳያስፖራ ዴስክ ግልባጭ አድርጓል። የደብዳቤያቸው ሐሳብና ጥያቄያቸው ምንድን ነው? የማኅበሩ ፕሬዚደንት ዶክተር ሲሳይ ማሩ በነገራችን ላይ የአባት ስም ሞክሸነት እንጂ ዶክተር ፍቅሩና ዶክተር ሲሳይ ዝምድና ያላቸውም ሲሳይ ማሩ ጆፋና ፍቅሩ ማሩ ወርዶፋ ናቸው። ወደ ዶክተር ሲሳይና የማህበራቸው ደብዳቤ እንመለስ። እንግዲህ ይሄ ምን ደብዳቤው የሚጻፍንበት ምክንያት እኛ አሁን አንድ ሰው በሕግ ተጠያቂ በሚሆንበት ጊዜ የራሱ አካሄድ አለው። ያ እዛ ውስጥ ኢንተርቪን ለማድረግ አይደለም ግን ግለሰቡ አንደኛ በማህበራችን በኩል መስራች ናቸው መስራች ብቻ አይደለም፣ በህግ ስር እስከሆኑ ድረስ ምክትል ሊቀመንበር ሆነው ነበር የሚሰሩት እና ብዙ ራሱ ከጤና ጥበቃ ጋር ከምግብና መድኃኒት ቁጥጥር ባለስልጣን ጋር ከተለያዩ የመንግስት አካላት ጋር ማህበራችን ጥሩ ግንኙነት እንዲኖረው ከፍተኛ ጥረት ያደርጉ የነበሩ አባላችን ናቸው። ሌላው ቀርቶ አባይ ወንዝ ላይ እየተገነባ ያለው የህዳሴው ግድብም የሆስፒታል አሶሲሽንን ሜምበር የሆኑትን ሆስፒታሎች በማስተባበር ለዛ ሁሉ ትልቅ አስተዋጽኦ እንድናደርግ ያደርጉ የነበሩ አባላችን ናቸው። ከዚህ ባለፈ ግን ሞር ፕሮፌሽናል በሆነ መልኩ እሳቸው የከፈቱት ሆስፒታል በሀገራችን በአይነቱ ለመጀመሪያው ነው። እንዲሁ በአይነቱ የመጀመሪያው ምናምን ለማለት ሳይሆን ምንድን ነው ለዚህ ሕክምና አሁን ፔስ ሜከር እንደዚህ ለማድረግ ሰዎች ከሀገር ውጭ እየሄዱ ብዙ የውጭ ምንዛሪ የሚያወጡበትን ሰዎች ለክትትል ራሱ ብዙ እንደዛ አይነት ነገር የሚያደርጉበትም እሳቸው እዚሁ ራሳቸውም እንደገና ደግሞ ከውጭ ሀገር ከስዊድን ሀገር በተለይ የሚያመጧቸው ሐኪሞች እየረዱ ብዙ ሕክምና እየተደረገ ነው። ከዛ አንጻር ነው እንግዲህ የእሳቸውን አሁን አንድ ፔስ ሜከር ያሉኝ እንደው ለአድማጮቻችን ግልጽ እንዲሆን ያህል ደብዳቤያችሁ ላይ በገለጻችሁት መሰረት የልብ ምትን ለማስተካከል የሚያስችል አገልግሎት ነው ወይም አዎ፣ ያንን ለማስተካከል የሚችል አገልግሎት እና በልብ ዙሪያ በልብ ህክምና ዙሪያ ከፍተኛ የሚባሉ ውጭ ሀገር እየሄዱ ህመምተኞች መታከም አለባቸው የሚባሉትን ሁኔታዎች እዚሁ የትራንስፖርትም የምንም ወጪ ሳይኖር የውጭ ምንዛሬም ፍላጎት ሳይኖር እሳቸው እየተከታተሉ እንትን ያደርጋሉ እና ሌላው ነገር ከዩኒቨርሲቲዎችም ከአዲስ አበባ ዩኒቨርሲቲ ከሜዲካል ፋኩልቲ ሳይቀር ሐኪሞች እየመጡ ትምህርት እያገኙበት ያለ ሴንተር ነው። ትንሽ ሴንተር ብትመስልም ግን ትልቅ ስራ እየተሰራበት ያለ ነው። እሳቸውም ትልቅ ስራ በህክምናው ዘርፍ ዙሪያ ትልቅ ስራ እየሰሩ ስለሆነ አሁንም ደግሞ እዛው አካባቢ ካሉ ኮሌጆቻችን እንደምንረዳው እዛው ከእሳቸው ጋር የሚሰሩ ሐኪሞች እነዚህ ኦልሬዲ እሳቸው የሚከታተሏቸው የነበሩ ፔሸንቶችም ጉዳት እየመጣባቸው ስለሆነ የእሳቸው በስራ ላይ ምድን ይህን ነገር ከህመምተኛ አንጻር እኛ ለፔሸንት ካልደን ኮንሰርን አንጻር ይህን ችግር ይፈታል የሚል ነገር ስላለ ነው። ዶክተር ሲሳይ ጥያቄያችሁ ምንድን ነው? የእኛ ጥያቄ ባለሙያ ልትሆን ትችላለ፣ ግን ባለሙያ የሆነ ሰው በህግ የሚያስጠይቀው ነገር ካለ በህግ አይጠየቅ አንልም። እኛ ያ እንዳለ ሆኖ ግን እኛ ቱዘ ኤክስተንት አሁን እዛው አንደር ከስተዲም እንኳን ሆነው እየመጡ መርዳት ይችላሉ ወይ የሚል ጉጉት እዛው በህገ ቁጥጥር ስርም ሆነው እንደው እሳቸው ካላቸው ፍላጎትም የእሳቸው ለስራው ካላቸው ፍቅር አንጻር ሰውን ለመርዳት ካላቸው ፍቅር አንጻር ያንም ቢያደርጉ የሚል ለምንድን ነው ይህንን ጥያቄ ያነሳሁት? ዶክተር ሲሳይ ደብዳቤያችሁ ሲዘጋ በመጨረሻው አንቀጽ ላይ የሚለው በአሁኑ ሰዓት ዶክተር ፍቅሩ ማሩ እስር ቤት በመሆናቸው እነዚያ ከላይ የተዘረዘሩት ብዙ የህክምና አገልግሎቶች ዘርዝራችኋቸዋል፣ አሁን ቅድም እርሶም የገለጿቸው ብዙዎቹ ማለት ነው፣ የህክምና አገልግሎቶች በሀገራችን እየተሰጡ አይደለም በመሆኑም የልብ ታካሚዎች ለከፋ የጤና ችግር የተጋለጡበት ሁኔታዎች እንዳሉ ለሁሉም የሆስፒታል ባለቤቶችና ለህብረተሰቡ ግልጽ እየሆነ መጥቷል። እኛም እንደ ዜጎች እና እንደ ባለሙያዎች የጤና አገልግሎት ክፍተት እያሳሰበን በመሆኑ ጉዳዩን ለሚመለከተው የመንግስት አካል ለማቅረብ ተገደድን ይልና ደብዳቤው የኒህን ታላቅ ኢትዮጵያዊ አስተዋጽኦ ከግምት በማስገባትና ህብረተሰቡ ዶክተር ፍቅሩ ማሩ በመታሰራቸው ምክንያት የደረሰበትን ከህክምና እጦት የመነጨ መንገላታት ታሳቢ በማድረግ አስፈላጊው የመንግስት ትብብር ይደረግላቸው ዘንድ በትህትና እንጠይቃለን ነው የሚለው ደብዳቤው። ለመንግስት ያቀረባችሁት ጥያቄ ግልጽ አይደለም። ምንድን ነው የምትፈልጉት ከመንግስት? አንደኛ እንዲህ ይደረግ፣ ሁለተኛ እንዲህ ይደረግልን፣ ሶስተኛ እንዲህ ይደረግልን ብላችሁ አይደለም ያቀርባችሁት። ጥቅል ነው ከመንግስት። የመንግስት ትብብር ይደረግላቸው ነው የሚለው። ምን ላድርግላችሁ ቢል መንግስት ምንድን ነው መልሳችሁ? ምን ያዘጋጃችሁ ጥያቄ አለ ተጨባጭ ሆነ? እኛ ጥያቄያችንማ ግልጽ ነው እኮ እንደዛ በምንልበት ጊዜ በምንልበት ጊዜ ግለሰቡን ወደ ስራቸው የሚመለሱበት እኛ ካለው እኛ አሁን ያየነው በእኛ በኩል ያለውን በሕክምናው በኩል ያለውን ክፍተት ነው። በሕክምናው ካለው ክፍተት አንጻር አሁን እሳቸው ሲያገለግሉ የነበሩት ላለፈው ስድስት ዓመት ነው። በዚህ መካከል ለምሳሌ ሰዎች ከስራቸው የሰለጠኑ ሰዎች እና ስራውን በመጠኑ ሊሰሩ የሚችሉ ሰዎች ሊኖሩ ይችላሉ። ግን እንደ እሳቸው ኤክስፐርት ሆኖ መስራት የመቻል ችግር አለ። ሌላው ነገር ደግሞ መስራት መቻሉ ብቻ ሳይሆን እርሳቸው በቦታው ላይ በሚሆኑበት ጊዜ አንዳንድ ኮንታክት አድርገው ተገናኝተው ለምሳሌ ከውጭ ሀገር የሚያስገቧቸው የሕክምና መገልገያዎች ከነዚህ ከዚሁ ከሕክምና ጋር በተያያዘ ያለው እኩል የሚመች አይሆንም። ስለዚህ እንግዲህ ይህንን ነገር በተመለከተ እኛ መንግስት መሀሪ ነው፣ ምሕረትም ተደርጎላቸው እሳቸው በሕክምና ስራቸው ላይ ቢመለሱ ትልቁ ደስታችን ነው። ያንን የምንጠይቀው እስኪ እንዲያው የሰብእናን ጉዳይ እናንሳ አልኳቸው እና ዶክተር ሲሳይ የሙያ ባልደረባቸውን ሲያውቋቸው ምን አይነት ሰው እንደሆኑ ጠየኳቸው። ዶክተር ፍቅሩ ተግባቢ፣ ሂውመር ያላቸው ጥሩ ሰው ናቸው። የሰማችኋቸው ወገኖች ሐሳቦችና ጥያቄዎች እንዲሁም የግል ሆስፒታሎች ማኅበርን ደብዳቤ ጉዳይ ይዤ ወደ ኢፌዴሪ የሥነ ምግባርና ጸረ ሙስና ኮሚሽን ደወልኩና ኮሚሽነሩን አቶ አሊ ሱሌይማንን አገኘኋቸው። ኮሚሽነሩ የተባለውን የግል ሆስፒታሎች ማኅበር ደብዳቤ አለማየታቸውን ወይም እንዳልደረሳቸው ነግረውኛል። ከዚያ በተረፈ ግን በሕግ በተያዘ ጉዳይ ላይ ለመናገር ወይም አስተያየት ለመስጠት እንደማይችሉ ገልጸውልኛል። አልተለመደምም ብለውኛል። ኮሚሽነር አሊ ሱሌማን ይህንን መልስ የሰጡኝ ጨዋነትና ትሕትናን በተላበሰ መንፈስና አነጋገር ነው። ዶክተር ፍቅሩ ሲያከናውኗቸው የነበሩ የሕክምናና የቀዶ ሕክምና ዐይነቶች ተጠቃሚ የሆኑ ሕሙማን መቼም ክትትል ያስፈልጋቸዋል። ምክርና መድኃኒትም ሊያስፈልጋቸው ይችላል። ምን ሆነው ይሆን? ፕሮፌሰር ዊክላንድ ላርስ አውቃለሁ የሚሉትን አጫውተውኛል። የአዲስ የልብ ሕክምና ሆስፒታል ዶክተሮች ለሕሙማኑ ድጋፍና ክትትል ለማድረግ የሚቻላቸውን ሁሉ እያደረጉ ነው። ከእነዚህ ሕሙማን አንዳንዶቹ መድኃኒት ላይ ናቸው። ለመኖር ብዙ የሚያስፈልጓቸው መድኃኒቶችና የክትትል አይነቶች ናቸው ካለበለዚያ አደገኛ ሁኔታ ላይ ሊወድቁ ይችላሉ። ላርስ እንዳሉት ዶክተር አኒካስ ማርስም የሆስፒታሉን ወሬ እንደሚሰሙ፣ ስራውን በቅርብ እንደሚከታተሉ ነግረውኛል። ሐኪሞቹ በየሙያቸው የልብ ህክምና እየሰጡ መሆናቸውንም ገልጸውልኛል። ሆኖም ግን ደረት ተከፍቶ የሚደረግ የልብ ቀዶ ህክምና አገልግሎት ዶክተር ፍቅሩ ከታሰሩ ወዲህ በሆስፒታሉ ተሰጥቶ አያውቅም። ሆስፒታሉ ዕለታዊ ተግባሩን በጥሩ ሁኔታ እያከናወነ ቢሆንም ከበድ የሚሉትንና የተወሳሰቡትን ጥልቀት ያለው እውቀትና ልምድ የሚጠይቁትን የቀዶ ህክምና ስራዎችን ለማከናወን እና አስፈላጊ የሆኑ መሳሪያዎችን ከውጭ ለማስገባት ትልቅ ችግር አጋጥሞታል፣ ያሉት ባለሙያዎች ግን ማድረግ የሚችሉትን ሁሉ እያደረጉ ነው። ዶክተር ፍቅሩ ማሩ ትውልዳቸው ኢትዮጵያ የሆነ ሆስፒታላቸውንም ኢትዮጵያ ውስጥ የከፈቱና ሙያቸውንም እዚያው ለማዋል የወሰኑ ሰው ናቸው። በዜግነታቸው ግን ስዊድናዊ ናቸውና የስዊድን መንግስትም ሐሳቡንና ጭንቀቱን ከኢትዮጵያ ከፍተኛ ባለሥልጣናት ጋር ከመጋራት አልቦዘንም። የስዊድን ጠቅላይ ሚኒስትር ስቴፋን ሎቨንም ባለፈው ዓመት በአፍሪካ ኅብረት ጉባኤ ጊዜ ከጠቅላይ ሚኒስትር ኃይለማርያም ደሳለኝና ከውጭ ጉዳይ ሚኒስትር ቴድሮስ አድሃኖም ጋር ተገናኝተው ሲወያዩ የዶክተር ፍቅሩ ማሩንም ጉዳይ አንስተው መክረው እንደነበር የስዊድን መገናኛ ብዙሃን ዘግበዋል። የስዊድን መንግሥት በበቂ ሁኔታ እየጣረ አይደለም የሚሉ ወገኖች ግን አሁንም መንግሥታቸው ሥራቸውን እየጎተጎቱ ነው። ለምን? ፕሮፌሰር ላርስን ጠይቄያቸዋለሁ። የስዊድን መንግስት የፍርዱ ሂደት ላይ ድጋፍ እንዲሰጣቸው የታሰሩበት እየሄዱ እንዲጠይቋቸው ለማድረግ በጥረት ላይ እንገኛለን። የኢትዮጵያን መንግስትም እንዲያናግሩ እየገፋፋናቸው ነው። ኢትዮጵያና ስዊድን በብዙ ነገር ይገናኛሉ። የዚህ የአዲስ የልብ ሕክምና ሆስፒታል ትልቁ ረጅ እኮ የስዊድን መንግስት ነው። ፕሮፌሰር ዊክላንድ ላርስ ዛሬ ስለሚሰማቸው ሁኔታ እንዲህ አሉ። አዎ በጣም አስቸጋሪ ሁኔታ ነው። ለቤተሰቡም ለሁሉም የሚረብሽ ሁኔታ ነው። ከሁሉም በላይ ግን የእርሳቸውን ክህሎትና ያንን ሁሉ እውቀት ለሚሹ ኢትዮጵያውያንም በጣም የሚረብሽ ሁኔታ ነው። ፕሮፌሰር ዊክላንድ ላርስን ዶክተር አኒካስ ማርስን ጠበቃውን አቶ አበበሸቱን የአዲስ የልብ ህክምና ሆስፒታልን ምክትል ዳይሬክተር አቶ ሙላቱ ሲሳይን፣ የግል ሆስፒታሎች ማኅበር ፕሬዚደንቱን ዶክተር ሲሳይ ማሩን፣ የፌዴራል ሥነ ምግባርና ጸረ ሙስና ኮሚሽነሩን አቶ አሊ ሱሌይማንን ከልብ አመሰግናለሁ። ለአሜሪካ ድምፅ ሰሎሞን አባተ ነኝ ዋሽንግተን።